የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ አድማጮቻችን በዛሬ ምሽት ቆይታችን በሳምንት ውስጥ ካሰማናችሁ ጥንቅሮች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ሀብታሙ ስዩም ነኝ አብሬያችሁ የማመሸው የኮሌራ ወረርሽኝ በተለያዩ የኢትዮጵያ ክፍሎች መነሳቱን የሚመለከታቸው ወገኖችን ጠቅሶ ሙክታር ጀማል በሳምንቱ መጀመሪያ ላይ አስደምጠው ነበር። የሙክታር ዘገባ ይቅደም። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንዳስታወቀው የኮሌራ ወረርሽኝ በአማራ፣ በኦሮሚያ፣ በትግራይ፣ ሶማሌ ክልል እንዲሁም በአዲስ አበባ አንዳንድ አካባቢዎች መከሰቱን ትላንት ባወጣው መግለጫ አስታውቋል። ኮሌራ አጣዳፊ ተቅማጥና ትውከት በማስከተል በሰውነት ውስጥ የሚገኘውን ፈሳሽ አሟጦ አቅምን በማዳከም በጥቂት ሰዓታት ውስጥ ለሞት የሚዳርግ በሽታ መሆኑም ተገልጿል። በኦሮሚያ ክልል በምዕራብ ሐረርጌ ዞን፣ በጭሮና ኦዳ ቡልቱም እንዲሁም በበደሳ ከተማ በትግራይ ክልል በምስራቃዊ ዞን ክልተ አውላዕሎ ወረዳ በአዲስ አበባ ከተማ በአቃቂና በአዲስ ክፍለ ከተማ የበሽታው ምልክት ታይቶባቸው እየታከሙ መሆኑ ታውቋል። የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር በየነ መጎስ ስለ ተላላፊ በሽታው ዛሬ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ይህም ብለዋል። ሶማሌ ክልል ላይ ሰላሳ ሶስት ሰዎች ላይ የተከሰተ ሲሆን በናሙና ግን ማረጋገጥ አልተቻለም። ይህም ደግሞ የሆነበት ምክንያት በወንዝ ሙላት ምክንያት ባለሙያቻችን ሰዎቹ ናሙና መወሰድ በሚችልበት ጊዜ ህክምና ከመውሰዳቸው ፊት ስለሆነ ናሙና መወሰድ ያለበት ህክምና ከወሰዱ በኋላ የበሽታውን መንስኤ ለማረጋገጥ ከታካሚዎች በተወሰደ ናሙና የላብራቶሪ ምርመራ ተደርጎ ወረርሽኙን ያስከተለው ቪብሮ ኮሌራ የተሰኘ ባክቴሪያ መሆኑን የገለጹት ዶክተር በየነ ሞገስ የመጸዳጃ ቤት አጠቃቀም፣ የመመገቢያ የመጠጫና የውሃ ማስቀመጫ እቃዎች ንጽህና ጉድለቶች የበሽታው መንስኤ መሆናቸውን ዶክተር በየነ ሞገስ አሳስበዋል። በተወሰኑ ናሙናዎች ላይ የላብራቶሪ ምርመራ ለማድረግ ችለናል። በዚህም በአማራ ክልል አንድ ናሙና ላይ ኮሌራ ቪብሪ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ የሚያመጣው እሱ እንደሆነ አጠራፊና አጠራፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ችለናል በዚሁ በአማራ ክልል አበርገሌና ቀለምት ወረዳዎች ላይ ነው በዋናነት ወረርሽኙ የተከሰተው። በኦሮሚያ ክልል በምዕራብ ሐረርጌ ዞን ኦዳ ቡልቱም ወረዳና ጭሮ ወረዳ እንዲሁም በበዴሳ ከተማ አሁን ወረርሽኙ ተከስቷል። ከነዚህም ሶስቱ ቦታዎች ናሙናዎች ተሰብስበው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላብራቶሪ ከተመረመሩ በኋላ ከመረመር ናቸው ስምንት ናሙናዎች ውስጥ አምስቱ ቪብሪዮ ኮሌሬ የሚባለውን ወይም ደግሞ ኮሌራን የሚያመጣው ባክቴሪያ መሆኑን አረጋግጠናል ማለት ነው። አዲስ አበባ ላይ ደግሞ እስካሁን ስድስት በሽታው የተያዙ ወይም አጠጋጠረፊ ተቅማጥና ትውከት ያለባቸው ሰዎች ነበሩ። ከእነሱ የላብራቶሪ ናሙና ወስደን በመረመርነው መሰረት አንዳቸው ላይ ው አንድ ሰው ላይ ወይም የአንድ ሰው ናሙና ላይ ቪብሪዮ ኮሌራ አሁንም ተገኝቷል ማለት ነው በዚህም እንግዲህ፣ ኮሌራን የሚያመጣው ባክቴሪያ እንደሆነ የአማስክ ወንድ እነዚህ ሰዎች ህመም ያስከተለባቸው ማረጋገጥ ችለናል ማለት ነው። በማንኛውም የቤተሰብ አባልና በአካባቢው ባሉ ሰዎች ላይ ምልክቱ ሲታይ በፍጥነት ወደ ህክምና ማዕከል መውሰድ እጅግ አስፈላጊ መሆኑን ያሳሰቡት ዶክተር በየነ ወረርሽኙ በተከሰተባቸው ወረዳዎች የፈጣን ህክምና ቡድን ተሰማርቶ ለዚህ አገልግሎት ብቻ በተቋቋመ ጊዜያዊ የህክምና ማዕከል ህክምና እየተሰጠ መሆኑንም ተናግረዋል በአጠቃላይ እንደ ሀገር አሁን ሶስት መቶ ስልሳ ስድስት እስከ ትላንት እናረሳሉ ሶስት መቶ ስልሳ ስድስት ሰዎች እንግዲህ የምልክት ታይቶባቸዋል ማለት ነው በአማራ ክልል መቶ ዘጠና ሰባት በኦሮሚያ መቶ ሀያ ሁለት በአዲስ አበባ ስድስት በሶማሌ ሰላሳ ሶስት በትግራይ ደግሞ ስምንት ሰዎች የበሽታው ምልክት ታይቶባቸዋል። ምናልባት የነፍስ መጥፋትን በተመለከተ የተከሰተ የሞት አደጋ አለ ዶክተር ይመ? እንግዲህ የሞቱ ሰዎች አሉ። ይህም በሁለት ነገር ማየት ያስፈልጋል። እኛ እንደ ኢንስቲቱሽን ያን ያለ ነው በፋሲሉ ጤና ተቋማት ጋር ሰዎች ወይም ደግሞ ምርመራ ተረብላቸው አተት መሆኑ ተረጋግጦ የሞቱበትን ምክንያት ያላቸው አምስት ሰዎች አሉ። እንግዲህ ከሁሉም ክልል የተውጣጣ ነው ምነግርህ። በአጠቃላይ ግን አስራ አምስት ሰዎች በኮሚኒቲ ማህበረሰብ ውስጥ እያሉ እንግዲህ ህይወታቸው ያለፉ ሰዎች አሉ። እነሱ ግን በምን ይሞቱ በምን በእኛ በኩል በቂ ማስረጃ የለንም። ለምን ግን ከክልሎች ይህን ያክል ሰዎች እንደሞቱ መረጃ ደርሷል። አማራ ክልል አስራ አራት በኦሮሚያ ክልል ደግሞ አንድ። ህብረተሰቡ ወረርሽኞችን ለመከላከልና ለመቆጣጠር በሚደረገው ጥረት ምግብ ከማዘጋጀት ከማቅረብና ከመመገብ በፊት ከመጸዳጃ ቤት መልስና ሕፃናትን ካጸዳዱ በኋላ እጅን በሳሙና መታጠብ አስፈላጊ መሆኑን መክረዋል ለማንኛውም አገልግሎት የሚውሉ የቧንቧ የጉድጓድ የምንጭና ከወንዝ የተቀዳ ውሃ በውሃ ማከሚያ ዘዴ ወይንም ውሃ ላይ መድኃኒት በመጨመር ወይም በማፍላት መጠቀም እንዳለበት ዶክተር በየነ ሞገስ አሳስበዋል ለአሜሪካን ድምፅ ሙክታር ጀማል ነኝ። ከአዳማ እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ ሰቀላ አሜሪካ ራ ገቢና በመላው ዓለም የሚኖሩ የእስልምና እምነት ተከታዮች የኢዳል ፈጥርን በዓል በሳምንቱ መጀመሪያ በደመቀ ሁኔታ አክብረዋል ይህን በማስመልከት የበዓል ትዝታውን እንዲያጋራን የጠየቅነው እዚህ ዋሽንግተን ዲሲ አካባቢ በታክሲ ሾፌርነት የሚሠራው ሁሴን አህመድ ቀጣዩን የዓመት በዓል ወግ እንዳጋራ አይዘነጋም። ስሜ ሁሴን አህመድ። ከኢትዮጵያ የመጣሁበት ጊዜ ጁላይ 4 97 ነው የመጣሁት። እዚህ እንግዲህ ወደ 21 ዓመት ተቀምጫለሁ እና ስመጣ በእውነቱ የመጀመሪያ ጊዜ የመጣሁ ጊዜ አብሮ አደጌ ጓደኛዬ መኮንን የሚባለው እሱ ከእኔ በፊት ስድስት አመት የመጣ ነበርና ስፖንሰር የእሱ ነበርና ጓደኛ የምለው ጓደኛ ያደለ ምለው ወንድሜ ማላቅም ኦርቶዶክስ ነው። ማናጀሩ ሙስሊም ነበረ የእሱ ማናጀር እና እኔ ስመጣ ስለሚያውቅ የመጀመሪያ ጊዜ መስጊድ ይሄው ብሎ ሊተር ሪቨር ፓይክ ላይ ያለ መስጊድ ወስዶ ተረከበው ብሎ መሐመድ ያህያ የሚባል አለ ለእሱ አስረከበኝ። ከዛ በኋላ ከአንድ ሶስት ወር በኋላ የመጀመሪያው ረመዳን በአሜሪካን ሀገር የከፋኝና ከቤተሰብ ሴሬሞኒ የተለያየ ስለሆነ ግን የዚህን ጊዜ ጓደኛዬ መልህ ጓደኛዬ ነው ሳምቡሳ እየጠበሰ እኔ እንኳን ምንም ነገር የምችለው ነገር የለም፣ ሁሉን ነገር እያደረገ የመጀመሪያውን ጾም ለተወሰነ ጊዜ እየከፋኝ ምንም ጾም ያለው ከዛ በኋላ ግን ብዙ ወዳጆች ጋር በመተዋወቅ ለመጀመሪያ ጊዜ አሚራችን እስካሁን ድረስ ያለው ሀጂ ነጅብ መሐመድ ኢትዮጵያ እያለሁ እሱ እዚህ ሆኑ ለኢትዮጵያ እንትን ይረዳ እንደነበር ድሮ ገና ካልመጣ አቅ ነበርና እሱ ጋር ተገናኝቼ፣ ከዛ በኋላ ኮሚኒቲው ጋር ጀምረን የመጀመሪያ ኮሚኒቲ የኢትዮጵያ ኮሚኒቲ የሚባል የነበረው ፌሚና ይባላል ፋውንዴሽን ኢትዮጵያን ሙስሊም ኖርዝ አሜሪካ ተብሎ የሆነ ሴንተር እዛ ውስጥ ነበር። ሙስሊም የሁሉም ሙስሊም አንድ ነው፣ ግን የራስህን የሀገርህን ትፈልጋለህ። ና ሴንተር በመኖሩ መጣን፣ እዛ ገባን። ቅዳሜ ቅዳሜ አስተማሪ አላህ የጀነት ያድርጋቸውና ትልቁ አባታችን ሙፍቲ ሀጂ መሀመድ ስራጅ የሚባሉ ነበሩ። ከዛም እየተቀጠልን እየቀጠልን እየበዛን እየበዛን እየበዛን ሄድን። አብዛኞቻችን አብዛኞቻችን በዚህ በኮሚኒቲ ላይ ነው አብረን ትዳር ያዝነው ኑሯችን ያስተካከልነው። ክፍያ የሚባል ነገር የለም፣ በኮሚኒቲው ሁላችንም አንተ አንተ ተከባብረን እየሰራን ያለ ነው። የማረሳው ነገር ኢትዮጵያና ኤርትራ ከተለያዩ በኋላ እኛ እዚህ አሜሪካን ሀገር ባድሜ ረብሻ እስከሚመጣ ድረስ በወቅቱ ትዝ ይለኛል ከቪኦኤ አዲስ አበበ መጥቶ የሚገርም ነው፣ የሃይማኖት አንድነት ኢትዮጵያና ኤርትራ ተገነጣጥለው ተለያይተው እንኳን እዚህ ግን አንድ ላይ ነው የዛን ጊዜ የምናከብረው የነበረው። እነሱ ሁለት ቅዳሜ ማፍጠሪያ ካመጡ እኛ ሁለት ቅዳሜ ራት እናመጣለን። ሁለት ቅዳሜ እንደዚህ እያደረግን ባድሜ ረብሻ እስከሚፈጠር ድረስ አንድ ላይ ስለ ጦርነት ስለተከፋፈል ነገር አልነበረንም። በእንደዚያ አይነት ነበር ስናከብር የነበረው። በዛው እንግዲህ ኮሚኒቲው እየጨመረ እየጨመረ እየጨመረ መጣ። በአንድ ወቅት ላይ እነሱም የራሳቸውን ተለዩ። አንድ ጊዜ ብቻ ለስምንት ሰዓት ጾም ያለው ብሬክ የምናደርገው ፋይፍ አክለክ ላይ ነው ቶሎ ስለሚጨልም። ከዛ በኋላ ግን አብዛኛውን 16 ሰዓት እና 15 ሰዓት ነው። አሁን ፓስ ፋይፍ ሲርስ 16 ሰዓት ነው፣ 16 ሰዓት ተኩል እኔ አሁን እዚህ ስራ ላይ ሆኜ ሁል ጊዜ በረመዷን ሌላ ጊዜ የማታደርገውም በረመዷን ግን ራሱ ስፒሪቹዋል ስለሚያደርግህ ጎበዝ ትሆናለ። ተለምደዋለ። እንዴት 16 ጾም አለው። ፀሐዩ እዚህ እንደምታዩት ነው። ውሃ ይጠማል፣ ግን ልክ የመጀመሪያው ቀን ጾሙ ስትጾም ከዛ በኋላ ተለምደዋለ። ምንም ነገር እንትን አይለም። አላሁ አክበር፣ አላሁ አክበር በእውነቱ የዛሬ የ1440 በተለየ ድምቀት ነው እንደምታየው እዚህ ቦታ ላይ ካለፉት ዘጠኝ ዓመት እንዲህ ብቻችንን ሆነን ይህን ሁላ ህዝብ አለበት እናካብ ነበር በዘለው የዘንድሮ ግን የኢትዮጵያው ድባብ በእውነቱ እኛም ዛሬ ምን ያህል እንደተደሰቱ ሁሉ ነገር እንዳማረግ የዚህ የተለየ ነው። የዘንድሮ እና በጣም ደስተኛ ነው፣ ህዝቡ በጣም ደስተኛ ነው። በአጠቃላይ በመላው ዓለም ያለው ሙስሊም ኢድ ሙባረክ ብያለው። በመላው የኢትዮጵያ ሙስሊም በተለየ ዛሬ ደስታ እንዳከበራችሁ እኛም ተደስተናል እና ቤተሰቦች ብዚ ያለው በዲሲ፣ ሜሪላንድ፣ ቨርጂኒያ በአጠቃላይ የፈርስት ጅራ ጀማ ሁሉም በአጠቃላይ እንኳን አደረሳችሁ ለከርሞ አመት አመት ያደርሰን። ላለሁ ለኢትዮጵያ አንድ ወንድሜ አብሮ አደጌ ሐሽም ያሲን ከነመላው ቤተሰቦችህ እንኳን አደረሰ። ላለሁ አመሰግናለሁ። የኢትዮጵያ የጸጥታ ችግር መፍትሄ የሚያገኘው መቼ ነው? ከሰሞኑ ወደ አሜሪካ ድምፅ ራዲዮ ጎራ ብለው ለነበሩ የኢትዮጵያ መንግሥት ተወካዮች የቀረበ ጥያቄ ነው። ባልደረባችን ጽዮን ግርማ ከጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና ከኢትዮጵያ መንግሥት የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ጋር ቆይታ አድርጋ ነበር። መሰናዶው ከአቶ ንጉሱ መልስ ይጀምራል። እንግዲህ ምንድነው፣ ድህነትንም አሁን በሄድንበት ሁኔታ በሚፈለገው መልክ ቀንሰን ድህነት የስደት ምክንያት የማይሆንበት ደረጃ ላይ አልደረስ ነው። አሁን ያለንበት አገራዊ ሁኔታ ደግሞ ቅድምም እንደገለጽ ነው፣ በለውጥ ውስጥ ነው ያለነው። ከለውጡ ዋዜማ አገሪቱ ውስጥ ከፍተኛ የጸጥታ የሰላም ችግር እንደነበረ የምናስታውሰው ነው። በዚህ አንድ አመት ጉዞ ውስጥ ደግሞ ዜጎች ሰላማቸው ተረጋግጦ በአካባቢያቸው እንዲኖሩ ሲሰራ ቆይቷል። የሆነ ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁነኛ ምክንያት ሆኗል፣ ዋነኛ ምክንያት ሆኗል የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይ ማንነትን ብሄርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ይቆየንበት፣ አሁን እዚህ ደረጃ ላይ ደረሰ። መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ፣ ወደዚህ ደረጃ የመጣ ነው በአንድ አመት አይደለም፣ በሁለት አመት በሶስት አመት አይደለም፣ ረዘም ያለ ጊዜ ወስደዋል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም ሃይማኖታቸውም ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሀገራቸው ክፍል በነጻነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል በመንግስትም ሁሉም የሚመለከታቸው አካላት የሚሰሩት ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛውም ማንነት ይኖራቸው፣ የትኛውም ኃላፊነት ይኖራቸው፣ የትኛውም ሀብት ይኖራቸው አፈናቃዮች ናቸው እና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው። በኢትዮጵያ ውስጥ በአሁኑ ሰዓት በአለፉት ግጭቶች ያፈናቀሉ ይህንን የመሩ ያደራጁ፣ አመራርም ሆነው ዝም ብለው ያዩም ጭምር ከበቅርቡ እንኳን አንድ ሺ ሶስት መቶ ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ ነው። መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ የተገባ ነው። የሆነ ሆኖ ግን ይገጥማል። አቶ ንጉሱ እንግዲህ እንዳሉት የቀደመ ታሪክ ሊኖረው ይችላል ይኖረዋል። የማፈናቀሉ ጉዳይ ቀደም መጀመሪያ አካባቢ ላይ ማፈናቀል ሲጀመር የብሄር ጉዳይ የብሄር አደለም የማንነት አደለም በግጭት ነው የሚሉ መግለጫዎች ነበሩ የሚሰጡት፣ እና አሁን ደግሞ ማንነት ማፈናቀል ጉዳይ እንዳለ እየገለጹ ነው። የሆነ ሆኖ ግን በእነዚህ ማፈናቀሎች ውስጥ ከፍተኛ ቁጥር ያለው ሰው መፈናቀሉ እንዳለ ሆኖ መልሶ ለማቋቋም የሚወጣው የገንዘብ መጠን ከፍተኛ ነው። ንብረት በቀላሉ ሰዎች በጣም ብዙ ለፍተው ያፈሩትን ንብረት በቀላሉ የሚያጡ ሰዎች ቁጥርም ከፍ ያለ የሆነ የመጣ ነው ያለው እና ይህንን ማስቆም አይችልም። ምክንያት እንዳለው የሚያፈናቅሉ ሰዎች አሉ ብለዋል። እየታሰሩ ነው ብለዋል ግን አሁን ካለው ከአንድ ዓመት አለፈው በለውጥ የመጣ የተባለው የጠቅላይ ሚኒስትር አብይ አህመድ አመራርና አንድ ዓመት ያለፈው ነው። ማስቆማችንም እነዚህን ሰዎች ይህ ጉዳይ በአዋጅ አይቆምም፣ በመመሪያና በደንብ አይቆምም። የመጀመሪያው ይሄ ሊቆም የሚችለው በአስተሳሰብ ነው። አስተሳሰብ አመለካከት በመገንባት ነው የነበርንበት አስተሳሰብ የተዛባ ነው ስንል አተኩሮ የነበረው በቂም ላይ በጥላቻ ላይ በቁርሾ ላይ ነው። ስለዚህ ይሄ ጉዳይ በሰላም በይቅርታና በፍቅር ይታካብለናል። እነዚህ ጉዳዮች በስብሰባ በመመሪያ በደንብ በአንድ ጊዜ የሚሰርጹ አይደሉም። የአስተሳሰብ ግንባታ ስለሆነ ይሄንን ተቋማዊም ህጋዊም አድርጎ የመስራት ስራዎች እየተሰሩ ነው፣ ተጀምረዋል። ይሄንን ጉዳይ በጣም አጠንክረን ከሰራን ሁሉም የሚመለከተው አካል የሚረባረብ ከሆነ በአጭር ጊዜ የዜጎችን መፈናቀልና ጉዳት በወገኖቻቸው ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበትን ሁኔታ ልናስቆም እንችላለን። ነገር ግን ደግሞ በዚህ ጉዳይ ላይ ካልተባበርን፣ ሰውን በሰውነቱ የሚያከብር አስተሳሰብ ካልገነባን ይህ ጉዳይ ሊቀጥል ይችላል። ስለዚህ በመንግስት በኩል በየደረጃው የተገመገመው በለውጡ መዋዜማ የተገመገመው አገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው የተባለው። ጎልቶ ከወጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል ነው። ስለዚህ አሁን ይሄንን አስተሳሰብ የሚገታውና የሚያርመው የሚያቃናው፣ አገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት፣ ለትውልዱ ይሄንን ማስተማር፣ በዚህ ላይ የሚመጡ እንከኖችን የማረም ስራ ነው። በማያልቀው ፍቅርሽ ነግሰሽ በልቤ Second, it's hard work, and I'm sure that the God Mm -hmm. i ኢትዮጵያ የፍትህ ስርዓቱን ለማሻሻል እያደረገቻቸው ስላሉ ጥረቶች የሚነግራችሁ ዘገባ ዛሬ በምናከትመው ሳምንት አጋማሽ ላይ አስደምጠናችሁ ነበረ። ያጥንቅር በመቀጠል ይሰማል። አብራችሁን ቆዩ። የህግ የበላይነት ጠቃሚ መሆኑን ለህዝባችሁ አስተምሩ። አንዳንዴ ዳኞች ስህተት ሊፈጽሙ፣ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ህዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ። የፌዴራል ጠቅላይ ፍርድ ቤት ውስጥ ፕሬዝዳንት ማዕዛ አሸናፊ ናቸው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ከሆኑት ስቴቨን ብራየር ጋር ተገናኝተው በተወያዩበት ወቅት ሹክ ያላቸውን ምክር ለታዳሚዎች ሲያጋሩ የተወሰደ ነው። ወይዘሮ ማዛ ከዳኛ ስቴቨን ብራየር ጋር በነበራቸው ቆይታ የተማሩት ይህንን ብቻ እንዳልነበር ይናገራሉ። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተገኝተው የኢትዮጵያን የፍትህ ስርዓት ለማሻሻል ምን መደረግ እንዳለበት አብሯቸው ለመከሩ የህግ ባለሙያዎችና ምሁራን የኢትዮጵያ ጠቅላይ ፍርድ ቤቶች የሚያስችሏቸው መዝገቦች ከአሜሪካ አቻዎቻቸው ፍርድ ቤቶች ጋር ሲወዳደሩ በእጅጉ ስለ መራረቃቸው ለመረዳት እንደቻሉም አጋርተዋል። ጠቅላይ ፍርድ ቤት አስራ አራት ሺህ መዝገቦችን በአመት እንደሚመለከት ነገርኳቸው። ይሄማ ትክክል አይደለም፣ አያዛልቅም አሉኝ። ጠቅላይ ፍርድ ቤቶች ጉዳዮቹን መርጠው ብቻ የሚያስችሉበት የዳኝነት ስልጣን ነው ሊኖረው የሚገባው አሉኝ። የአሜሪካ ጠቅላይ ፍርድ ቤት በዚያ የሚያምር ህንጻ ውስጥ በዓመት የሚመለከታቸው መዝገቦች ሰማንያ ብቻ ናቸው። የሚመለከቷቸውም ሁለት አይነት ጉዳዮች ብቻ ናቸው። የመጀመሪያው አይነት ብሔራዊ ጠቀሜታ ያላቸው ጉዳዮች ናቸው። ንብረት ነክ ወይም ግለሰብ ተኮር ሙግቶችን አይመለከቱም። ሁለተኛ፣ ህገ መንግስታዊ ጥያቄ የሚያስነሳ ጉዳይ መሆን አለበት። ለአብነት አንድ ህግ ከህገ መንግስቱ ጋር የሚጣረስ ከሆነ ጠቅላይ ፍርድ ቤቱ ይመለከተዋል። ወይዘሮ ማእዛ አሸናፊ በዚህ መድረክ ላይ የሀገሪቱን ፍትህ ስርዓት ለማሻሻል የተጀመሩ ከህግ ማርቀቅ እስከ ህግ ባለሙያዎች ስልጠና ድረስ የሚደርሱ የለውጥ ዘመቻዎችን ለታዳሚዎች አጋርተዋል። አሁንም ቢሆን ግን ፍትህን ለተጠሙ ለማዳረስ እየከለከሏቸው ያሉ ደንቃራዎች እንዳሉ አነሳስተዋል። ኢትዮጵያ ውስጥ የዳኝነት አካሉ ነጻነት በተለያዩ የፖለቲካ አግባቦች ምክንያት ከሚጠበቅበት በታች ነው። የዳኝነት ተቋማት የቁስ አደረጃጀታቸው ዝቅተኛ ነው። የተዘነጉም ናቸው። የከፍተኛ ፍርድ ቤት ዳኞቻችን አንድ ጠባብ ክፍል ለአራት ይጠቀማሉ። ጉዳዮቹን የሚያስችሉባቸው አዳራሾች እጥረት አለ። በፈረቃ ነው የሚጠቀሙት። ሕብረተሰቡ በዳኝነት አካሉ ላይ አመኔታ የለውም። ይሄ የሆነው አንዳንዴ በትክክለኛ ምክንያት፣ አንዳንድ ጊዜ ደግሞ ፍርድ ቤቶች ስራቸውን በምን አግባብ እንደሚሰሩ ካለማወቅ፣ ዳኞቻችን ምን እንደሚገጥማቸው የማሳወቅ ክፍተት በመኖሩ ነው። የአሜሪካ ህግ ባለሙያዎችና ተማሪዎች ማህበር ተወካይ በጠበቃነትና በዳኝነት የሚሰሩ ትውልድ ኢትዮጵያን ሀሳብና ጥያቄያቸውን ሰንዝረዋል። ስሜ እንዴሳክ ንፈባላለሁን ኢንተርናሽናል ኦሮሞ ሎየርስ አሶሴሽን ወክዬ ነው የመጣሁት። የመጀመሪያው ጥያቄ የጠየቅኩት በስልጣን ላይ ያለው መንግስት አሁን ፒያርዴፍ ነው። ፒያርዴፍ ደግሞ ስልጣን ላይ ከዚህ በፊት ሲወጣ ብዙ ነገሮች ፕሮሚስ አድርገዋል እና መጨረሻ ላይ ግን ሁላችንም በምን እንዳለቀ አይተናል። አሁን የሩሊንግ ኮሊሽኑ ፋክሽኑ የፒርዲፍ ፋክሽን ይቀየር እንጂ ስቲል ፒርዲፍ ነው ያለው እና ፕሮሚስ ያደረገው የፍርድ ቤቶችን ነፃነት የሚያረጋግጡ በእርግጠኝነት የሚያሳዩ ምን ምን ሊነግሩን ይችላሉ? ኮንክሪት የሆኑ ፖይንቶችን እንዲነግሩን ነው አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ የውጭ ከውጭ ሀገር እርዳታ እናገኛለን ማግኘት ጀምረናል። ፕሮሚስ ፕሮሚስም አለን ብለውናል፣ ዩኤስኤአይዲን ጨምሮ። ይሄ ግን ከውጭ የሚገኝ እርዳታ የጁዲሻል ኢንዲፔንደንሱን የኢትዮጵያን ጁዲሻሪ ኢንዲፔንደንስ ነፃነቱን ላይ ኢንፍሉዌንስ አይኖረውም ወይ? አጠቃላይ ውይይቱን አስደስቶኛል። በተለይ ቺፍ ጀስቲስ መዓዛ ኢምፕሬሲቭ ግናለሁ። ስሜ ለሚካኤል አበበ ሳህለ ማርያም ነው። ካናዳ ቶሮንቶ የህግ ባለሙያ ነኝ፣ ወይም ጠበቃ ወይም ነገረ ፈጅ የሚባለው ማለት ነው። ከዚህ በፊት በውጭ ያሉ ጠበቃዎችና አገር ቤት ያሉ ኢትዮጵያን በቅርበት እንዳይሰሩ ያደረገው አገር ቤት ያለው መንግስት ከብቃት ማነስም ከፍራቻም ከስጋትም፣ ውጭ ያለው ዳያስፖራውም ደግሞ አብዛኛው ተቃዋሚ ነው ተብሎ ስለሚታሰብ እና መቃወም ደግሞ መብት ሳይሆን ጥላቻ ተደርጎ ስለሚታይ ጭምር ማለት ነው። በዛ ምክንያት መስራት አልቻልም ነበር። አሁን ግን ነሰርሊ አሁን ያለውን መንግስት እንደግፋለን ማለት አይደለም፣ ወይም ጥያቄዎች የሉንም ማለት አይደለም፣ ወይም እንተቻቸው ነገሮች የሉንም ማለት አይደለም። ግን በየእምነታችን የምናምነውን አምነን ወይም የምናምነውን ይዘን ቀርበን መስራት በምንችልባቸው ሁኔታዎች ላይ መስራት እንደምንችል የሚጠቁሙ ነገሮች አሉ። በተወሰነ መልኩ በሩ ተከፍቷል ማለት ነው። ሶ ይሄ ነገር የሚቀጥል ከሆነ ወደፊት ባይቀጥልም በግድ እየገፋንም የምንችለውን ሁሉ ማድረግ የምንችልበት እድል ተፈጥሯል ብዬ ገምታለሁ እኔ በኩሌ ማለት ነው። በውይይቱ ላይ የተገኙ የህግ ባለሙያዎች ብቻ አልነበሩም። ከተለያዩ ዘርፎች የተውጣጡ በጉዳዩ ላይ ሀሳባቸውን ማሰማት የፈለጉ ምሁራንም በስፍራው ነበሩ። የንግድ አማካሪው አቤል ጋሼ አንዱ ናቸው። አቶ አቤል ኢትዮጵያውያን ፍትህ ወዳድ ህዝቦች መሆናቸውን አንስተው ሆኖም መንግስታት ህጎችን አገዛዛቸውን ለማደላደል እንጂ ህዝብን ለማገልገል አለመጠቀማቸው የብዙ ችግሮች ምንጭ ሆኖ እንደኖረው ያነሳሉ። የአሁኑ የህግ ማሻሻል ሂደት ከታሪክ አስፈላጊውን ቁም ነገር እንዲያካትት ይሻሉ። 1925 በአዲስ መልክ የኢትዮጵያ ህግ በምተቋቋምበት ጊዜ ንጉሱ የህጉን ለስርዓታቸው ማስፋፊያ ወይም ደግሞ የፓወር ማስፋፊያና መቆጣጠሪያ አድርገውት እንደነበረ የተዘገቡ ጽሁፎች አሉ። ዶክተር ባህሩ ዘውዴ ኢትዮጵያ ሂስትሪ በሚለው መጽሐፍ ላይ ይህንን አትቶት እናገኛለን። እና ህዝቡ የህጉ ባለቤት መሆኑ የሚታወቅባቸው ነገሮች ብዙ የጸኑ አልነበሩም። የደርግ መንግስትን በሚመጣበት ጊዜ መሪዎቹ ራሳቸውን ህግና ከህግ በላይ አድርገው የሰውን ህይወት ያሳነሱበት ዘመን ነው የነበረው። ከዚያም ቀጥሎ የመጣው የኢህአዴግ መንግስት ጠቅላይ ሚኒስትር መለስ ዜናዊ ህጉን የራሳቸው የግል ፍላጎት ማስፈጸሚያና ሀገሪቱን አሁን ወዳለችበት አይነት በተለያዩ ብሔረሰቦች መካከል ያለውን አይነት አለመግባባት እስቲፈጠር ድረስ ህጉን የግል ፍልስፍና መፈጸሚያ ነው ያደረጉት። ይህ አይነቱ አካሄድ መቀየር ስላለበት በዚህ ጉዳይ ላይ ደግሞ ህዝቡ እውነተኛ የሕግ ባለቤት እውነተኛ የስልጣን ባለቤት መሆኑ ሊመሰክር የሚችልበት ሁኔታ ለመመስረት ሁላችንም በዚህ ጉዳይ የምናደርገው ጥረት አስፈላጊ ነው ላለው ዛሬም በነበረን ውይይት ውስጥ ከቺፍ ጀስቲስ ጋር የነበሩት ውይይቶች፣ ጥያቄዎች በዚህ ደረጃም አንኳር የሆኑ አስተያየቶችም ሲሰጡ ተሰምቷል። የኢትዮጵያን የፍትህ ስርዓት ለማሻሻል መደረግ በሚገባቸው እርምጃዎች ዙሪያ የሀሳብ መዋጮ በበረከተበት መድረክ ላይ እውን የኢትዮጵያ መንግስት የዳኝነት ነጻነትን ለማስከበር ይፈልጋል እየተነገረለት ያለውን ሂደት ለቁም ነገር ለማብቃት ሙሉ ፍላጎት አለው ወይ በሚል የሚጠቃለሉ ስጋት ቀመስ ጥያቄዎች መንሸራሸራቸው አልቀረም። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ግን የኢትዮጵያ ፍትህ ስርዓት ተሻሽሎ ማየት የኢትዮጵያ መንግስት ልባዊ ፍላጎት ነው ሲሉ ይሟገታሉ። እኔ እንግዲህ እስካሁን የተፈጸሙ የለውጥ ሂደቶችን በምናይበት ሰዓት ከልብ መሆኑን በደንብ ያሳያል። አንድም ማለት ሁሉም የፖለቲካ እስረኞች እንዲፈቱ በማድረግ ውጭ ሀገርም ተሰደው የነበሩ አሸባሪ ተብለውም የነበሩ የሞት ፍርድም ይሁን የእድሜ ልክ ስርዓትም ተበይኖባቸው የነበሩ ሁሉ ሳይቀሩ ወደ ሀገር ውስጥ መጥተው በነጻ መንገድ እንዲንቀሳቀሱ ከአገሪቱ ካሉ የመንግስት አካላት ጋራ ከጠቅላይ ሚኒስትሩ ጋር ቁጭ ብለው ስለ መጻኢ የዲሞክራሲያዊ ምርጫ ሂደት እስከ መነጋገር እየደረሰ አንዳንድ ሚዲያዎች ምን ብለው ነው እየገለጹ ያሉት? እንደ ቢቢሲ አይነት ኢትዮጵያ ውስጥ እየመጣ ያለው ለውጥ የቀንና የማታ ያህል ያን ያህል ግልጽ ነው እያሉ ነው። ስለዚህ እንደዚህ የሆነ እያለ ባለበት ሁኔታ እንዲህ አይነት መጠራጠር አላስፈላጊ ነው ነው ምለው። ስለዚህ በተግባር እነሱ ያላቸውን እያዋጡ እነሱም እንዲካተት የሚፈልጉትንም እያደረጉ በተግባርም እየፈተኑ አብረው ቢጓዙ ጥሩ ነው ላለን ትኩረቱን በሕግ የበላይነት መከበር ላይ ያደረገው ወርልድ ጀስቲስ ፕሮጀክት የተሰኘው ተቋም ሕግን በማስከበርና የሕግን የበላይነት በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። የ126 ሀገራት ደረጃ በተካተተበት የያዝነው የአውሮፓውያን ዓመት ሪፖርት ኢትዮጵያ ከ126 ሀገራት ውስጥ 118ኛ ደረጃ ላይ ተገኝታለች። እስካሁን ድረስ አብራችሁን ስለነበራችሁ አድማጮቻችን በጣም እናመሰግናለን። ከሰኞ ጀምሮ በአዲስ መንፈስ በአዳዲስ ጥንቅሮች እንገናኛለን። ለዛሬው እናመሰግናለን። ደህና እምሹ